የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በእነ ዘላለም ወርቅ አገኘው ጉዳይ ላይ በዛሬው እለት ሊሰጥ የነበረውን ውሳኔ ለሌላ ጊዜ አስተላልፏል። በዚህ መዝገብ አስር ሰዎች በሽብር ወንጀል ተጠርጥረው መከሰሳቸውን መዘገባችን የሚታወስ ነው። ዛሬ ፍርድ ቤቱ ውሳኔ ያልሰጠበት ምክንያት የአስረኛው ተከሳሽ ጥያቄ ተሟልቶ ባለመመለሱ መሆኑ ተገልጿል። መለስካቸው አምሃ ሂደቱን ተከታትሏል። የፌዴራል አቃቤ ሕግ ከአንድ ዓመት ተኩል በፊት እነ ዘላለም ወርቅ አገኘው በሚል የክስ መዝገብ በሽብር ወንጀል ክስ ከመሰረተባቸው አስር ሰዎች መካከል እንዲከላከሉ በተበየነባቸው በአምስቱ ሰዎች ጉዳይ ላይ ውሳኔውን ሰርቶ ያጠናቀቀ ቢሆንም ውሳኔው ሊያሰማ እንደማይችል ገልጿል። ፍርድ ቤቱ እንዳብራራው ከሆነ ቀደም ሲል አስረኛው ተከሳሽ አቶ ተስፋዬ ተፈሪ ለፖሊስ የሰጡት ቃል በማስገደድና በኃይል የተገኘ መሆኑን በፌዴራል አንደኛ ደረጃ ፍርድ ቤት ማስመዝገባቸውን ጠቅሰው ይኸው መዝገብ እንደ መከላከያ እንዲያዝላቸው አመልክተዋል። ፍርድ ቤቱም ይኸው መዝገብ እንዲመጣ ትዕዛዝ መስጠቱን ዛሬ ገልጿል። ይሁንና ትዕዛዙ የደረሰው አካል የመዝገብ ቁጥሩ ስላልተጠቀሰ ማግኘት እንዳልተቻለ መልስ መስጠቱን አስረድቶ ይህንን ውሳኔ ሙሉ ለማድረግና ትክክለኛ ፍርድ ለመስጠት እንዲያስችለው ማዘግየቱን እንደመረጠ ፍርድ ቤቱ አስረድቷል። በመቀጠልም ተከሳሹ ቃል የሰጡበትን መዝገብ ቁጥር ያውቁ እንደሆነ ጠይቋቸዋል። ተከሳሹ አቶ ተስፋዬ ተፈሪም እንደማያውቁ ገልጸው ቃል የሰጡበት ዕለት ግን መስከረም 25 ቀን 2007 ዓ.ም መሆኑን አስታውሰዋል። መዝገቡን ማግኘት የማይቻል ከሆነ ግን ውሳኔው ቢሰጥ እንደማይቃወሙ ተናግረዋል። ፍርድ ቤቱም ያዘጋጀውን ውሳኔ ለማሰማት ለነገ ቀጠሮ ሰጥቷል። በአሁኑ ጊዜ እንዲከላከሉ ተበይኖባቸው ውሳኔውን የሚጠብቁት ዘላለም ወርቅ አገኘሁ፣ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉና ተስፋዬ ተፈሪ ናቸው። ይኸው ፍርድ ቤት በዚሁ መዝገብ ነሐሴ 14 ቀን 2007 ዓ ም በሰጠው ብይን በአብዛኛው የተቃዋሚ ፓርቲዎች አመራር አባላት የነበሩትን አቶ ሀብታሙ አያሌውን፣ ዳንኤል ሽበሽን ከቀድሞ አንድነት አብርሃ ደስታ፣ ቃረና የሸዋስ አሰፋ ከሰማያዊና የየትኛውም ፓርቲ አባል እንዳልሆኑ የሚገልጹትን አቶ አብርሃም ሰለሞንን በነፃ እንዳሰናበታቸው ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ